በጽሑፍ እንዳቀረብኩት ዋናው ነገር የእኔ መልእክትም ከምጣኔ ሀብታዊ ውህደት ወደ ፖለቲካዊ ውህደት መሸጋገር አለባቸው፣ ጊዜው አሁን ነው ከሚል አንጻር ነው የጻፍኩት ጽሑፉን። ይህም ያልኩበት ምክንያት ምንድን ነው? በጅቡቲ መንግስት አሁን በቅርቡ ብቻ ሳይሆን የዛሬ አስራ ሰባት አመትም ከኢትዮጵያ ጋር ለመዋሀድ ጠይቀው ነበር። አንድ ሕዝብ፣ አንድ የጂኦግራፊና የታሪክ አቀማመጥ በብዙ ረገድም የተቆራኘ ስለሆነ የሁለቱም ህዝቦች ፈቃድ ከሆነ አንድ ማንሆንበት ምክንያት የለንም ብለው ነበር እና እኔ ደግሞ በኢትዮጵያ በኩል ምንም እንኳን በግልጽ ወይም በይፋ የተነገረ ባይኖርም ብዙ ትብብሮች ሲካሄዱ ስለቆዩ በተለይ ባለፉት ሶስት አራት ዓመታት ውህደቱ አፋጥኖ ሁለቱን ሀገሮች አንድ ማድረግ አለብን የሚል መልእክት ለማስተላለፍ ነው። ዋናው ጥቅሙ ደግሞ ሁለቱ ይጠቀማሉ ሀገሮቹ። አንደኛ ጅቡቲ በጣም ይጠቀማል። ምክንያቱም ኢትዮጵያ ውስጥ ያሉ ጸጋዎች ጅቡቲ ውስጥ የሉም። ውሃ ሳይቀር እንኳን ከኢትዮጵያ ነው የምታገኘው ጅቡቲ። ኢትዮጵያ ደግሞ በዋናነት የባህር ፖርት ይመራታል ማለት ነው፣ ዋና ውስጥ ነው። በተለይም በጅቡቲ በኩል ከዚህ በፊትም አሁንም በቅርቡም ተናግረው ነበረ የጅቡቲ መሪ እስማኤል ዑመር ገሌ። ጅቡቲ በተለይም ከኢትዮጵያ ጋር መዋሀድ የምትፈልግበት ምክንያት ምን ይመስሎታል? ብዙ ነጥቦች ማንሳት ይቻላል ይሄንን አስመልክቶ። ዋናው የሚመስለኝ ግን እኔም በጽሑፉ ያሰመርኩበት ጉዳይ ነው። ይሄ አንደኛ አንድ ሕዝብ ነው። የጅቡቲ ሕዝብ አፋርና ኢሳ፣ ኢሳ ሶማሊ ናቸው። እነዚህ ሁለቱ ደግሞ ኢትዮጵያ ውስጥ አሉ። እርስ በራሳቸው ይገናኛሉ፣ ይጋባሉ። ለምሳሌ ወደ ሰሜን አካባቢ ያለው ሕዝብ ወይም ወደ መሀል ሀገር ያለው ሕዝብ ይገነዘበው ይችላል። እነሱ ግን አንድ ላይ ነው የሚኖሩት በንግድ ብቻ ሳይሆን በተለያየ መንገድ ቋንቋቸው አንድ ነው፣ ባህላቸው አንድ ነው፣ ሁሉም ነገር አንድ ነው። ከዚህ በተጨማሪ እስማኤል ዑማር ጋር ተወልደው ያደጉት ድሬዳዋ ነው። አማርኛም አቀላጥፈው ነው የሚናገሩት። ስለዚህ እንደ ኢትዮጵያዊም የኢትዮጵያ ስሜትም ያላቸው ነው የሚመስለው እና አንድ መሆን አለብን ሲሉ አንድ ነን። እንዲያውም በጽሁፍ ላይ ያቀረቡት የኢትዮጵያን እና የጅቡቲ ህዝቦች ፍላጎት ከሆነ ውህደቱን ተግባራዊ ማድረግ አለብን አሉ። ይህም ያሉበት ምክንያት የባቡር መስመር ሳይዘረጋ በፊት ድሮ ድሮ በፊት ኢትዮጵያና ጅቡቲ ህዝቦች የተቆራኙ ናቸው አሉ። ሁለቱ ሀገሮች ሽርክናቸው ያልተባበሩበትም ዘርፍ የለም። በኢትዮጵያና በጅቡቲ መካከል ልዩነት አይሰማንም። ከዚህ የበለጠ እንግዲህ የውህደት ፍላጎት ሊኖር የሚችል አይመስለኝም። እኔ ሳየው ይሄ በመሪው በኩል የተነገረ ነው። መሪው ደግሞ ሌላም ሰው የሚያውቃቸው ነግሮኛል። እንደዚህ ድሬዳዋን እንደነበሩ አማርኛም በሚገባ እንደሚያውቁ ከዛ ከዛ የተነሳ እስማኤል ለማርገሌ ከሌላው የጅቡቲ ህዝብ የተሻለ ዝንባሌ ሊኖራቸው ይችላል ወደ ኢትዮጵያ። ሌላው የጅቡቲ ህዝብስ እንዴት ነው የሚያየው ይህን ጉዳይ? በመሪነት ደረጃ ስላነሱት ነው እንጂ ቀደም ብዬ እንደጠቀስኩት ህዝቡ አንድ ህዝብ ነው። የጋብቻ ብቻ ግንኙነት ሳይቀር ይደረጋል በየ ጊዜው ከድሬዳዋ ወደ ጅቡቲ መሄድ ማለት ከአንድ ኢትዮጵያ መሬት ወደ ሌላ ኢትዮጵያ አካባቢ መሄድ አድርገው ነው የሚያዩት እነሱ። አፋሮቹም እንደዛ ናቸው። ኢሳዎቹ ይበዛሉ በብዛት በህዝብ ካየነው ጅቡቲ ውስጥ ግን አፋሮቹ ደግሞ ከእኛው ከኢትዮጵያውያን አፋሮች ጋር ሁሉም ጊዜም ግንኙነት አላቸው። ቋንቋቸው አንዱ ስለሆነ ለአመራሩ፣ ለፖለቲካ አመራር ብቻ ሳይሆን ለህዝቡ ይህን ያህል አዲስ ነገር ሚሆን አይመስለኝም። ስለዚህ የህዝቡ ፍላጎት አለ ለማለት ያህል ነው። በቀደም የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከጋዜጠኞች ጋር ባደረጉት ጋዜጣዊ ጉባኤ ሲናገሩ የጅቡቲ ተወላጆች በኢትዮጵያ ለየት ያለ ቦታ እንዲኖራቸው ተደርጎ እንደሚታሰብና እንደዛም እንደሚታይ ሲገልጹ፣ ለምሳሌ የጅቡቲ ተወላጆች ኢትዮጵያ ውስጥ ቤት መስራት መሬት አግኝተው ማለት ነው እንግዲህ ቤት መስራት ይችላሉ የሚል አነጋገር ሰንዝረው ነበር እና እንግዲህ እስከዚህ ድረስ የደረሰ ይመስላል ግንኙነታቸው። እስቲ አሁን ወደ ፖለቲካ ውህደት ከመሄዳችን በፊት የኢኮኖሚ ውህደት ሲባል በምን ላይ የተመሰረተ ይሆናል? መልካም እንግዲህ እኔም ሰምቻለሁ። አሁን የጠቀችውን ጥያቄ ተነስቶ አንድ ጋዜጠኛ ነበር የጠየቃቸው ውህደትን አስመልክቶ እና ለጅቡቲ ሕዝብ ልዩ ፕሮቪዥን እንዳለ መሬትና፣ ቤት መስራት፣ መሬት መያዝ እንደሚችል ወዘተ ወዘተ። የመጣኔ ሀብታዊ ውህደት የኢኮኖሚ ውህደት በብዙ ረገድ እየተቀላጠፈ ነው ያለው። ምክንያቱም ባቡሩም አሁን የባቡር ዝርጋታ አዲሱ ማለት ነው የድሮው ፈርሶ አዲሱ የሚሰራ ያለው ሁለቱንም አገሮች በደንብ የሚያገናኝ ይሆናል። የንግዱ ኢትዮጵያ ጠቅላላ ብዙ ወደ ውጭም ከውጭ የምታስመጣው በጅቡቲ በኩል ነው። ጅቡቲም ቀደም ብዬ እንደጠቀስኩት ብዙ ጸጋዎች ያላት አገር አይደለችም። በጣም አነስተኛ ነው ጅቡቲ አንደኛ። ሁለተኛ ህዝቡ በጣም ትንሽ ነው። ስምንት መቶ አስር ሺህ ብቻ ነው። ከዚሁ ከስምንት መቶ አስር ሺህ ህዝብ ሶስት አራተኛ ጅቡቲ ከተማ ውስጥ ነው የሚኖረው በንግድና በትል በሌልዩ መን የተሰማሩ ናቸው እና እነሱ ኑሯቸውም ሁሉን ነገር የሚያደርጉት ከኢትዮጵያ ናቸው። ላይ ወደ ድሬዳዋ ወደ ሀረር እየሄዱ ይነግዳሉ፣ ይንቀሳቀሳሉ። ነጻም ናቸው፣ እንዳፈለጉ መንቀሳቀስ ይችላሉ። በቅርቡም እንዳየነው ውሃ በነጻ እንዲሰጣቸው ተደርጓል። በኢትዮጵያ መንግስት። ለዛም ጥያቄ ቀርቦላቸው ነበር በኢትዮጵያ የፖለቲካ አመራሮች ምክንያቱም በተለይ በውጭ ያለው ሰው ትንሽ ጫጭቶ ነበር። ለምንድን ነው በነጻ የሚሰጠው ውሃ ወዘት ሚል፣ ግን ይህ ውሃ መስጠት የፖለቲካ ጥቅም ለኢትዮጵያ ይኖረዋል የሚል መስጠት ሰጥቶ ነበር በጊዜው በውጭ ጉዳይ ሚኒስትሩ ማለት ነው። እና በብዙ ረገድ ሳይሆን የኢትዮጵያ መንግስት በይፋ ባይናገርም ቅሉ በብዙ ረገድ በኢኮኖሚ ተቆራኝተዋል ጅቡቲና ኢትዮጵያ በብዙ ረገድ። ስለዚህ ውህደቱ በቀላሉ ሊመጣ የሚችል ይመስለኛል፣ የፖለቲካ ውህደት ነው የምለው ይሄ የኢኮኖሚ ውህደታቸው ወደ ፖለቲካ ውህደት ካደገ፣ ከዛ ከፖለቲካ ውህደት ሁለቱ አገሮች የሚያገኙት ጥቅም ምንድን ነው? ሁለተኛ ደግሞ በምን መልክ ነው ሊዋሃዱ ወይ ሊዋቀሩ የሚችሉት? በከንቱ እንመልሱ ነው የሚሻለው። ከሁለተኛው ጥያቄው በምን ረገድ ነው የሚለው እሱ ትንሽ እንጥንቃቄ የሚያስፈልገው ነው። ምክንያቱም እኔ በጽሁፌም እንዳስቀመጥኩት በአንድ ጊዜ በአንድ አፍታ መዋሃድ አይቻልም። በሁለቱም ሕዝብ እና በሁለቱም መንግስት ፍላጎት ቢኖርም ቅሉ ዝም ብሎ መዋህድ አይቻልም እና ጊዜው አይቶ በደረጃ በደረጃ በምን መልክ ደግሞ መዋህድ እንዳለባቸው፣ መጀመሪያ የባህል ለውጥ ቢደረግ፣ የሁለቱ ሕዝቦች የሁለቱ ምሁራን፣ የሁለቱ የተለያዩ ድርጅቶች ይህን ይህን ለውጥ ከተደረገ በኋላ ምን አይነት ውህደት ያስፈልገናል ብሎ ውይይትን ቢካሄድ በጣም ጥሩ ይመስለኛል እኔም ኮንፌዴሬሽን ሊሆን ይችላል። የኢኮኖሚ ውህደት ብቻም ሊሆን ይችላል። ይሄ እንግዲህ የሚወሰነው በኋላ ነው። አሁን በአንድ አፍታ በአንድ ሌሊት የሚሆን ነገር አይደለም። ወደዛ ለመሄድ ብዙ ነገሮች መሰራት አለባቸው። መጀመሪያ ህዝቡንም ማዘጋጀት ያስፈልጋል። ውህደት ሲባል ደግሞ የፈለገውን ይሁን አንዳንድ ጥያቄዎች ይነሳሉ። ለምሳሌ አንድ ገንዘብ ነው የሚጠቀመው ህዝቡ ምንድን ነው ሁለት ገንዘብ ነው የሚጠቀመው ወይስ? የጋራ ፓርላማ ይኖረዋል አይኖረውም? ብዙ ነገር ሊነሳ ይችላል። ይሄ እንግዲህ ቅድም እንደጠቀስኩት በተለይም ምሁራን ሁለቱ ጥናት አድርገው ለህዝብ አቅርበው ህዝቡም እንዲዋይበት ከተደረገ በኋላ በጣም ተጨምቆ ምን ብሎ ነው መደረግ ያለበት ነው ምለው። ውህደቱ ከተደረገ በኋላ ግን የፈለገውን ውህደት ይሁን ኮንፌዴሬሽን፣ ፌዴሬሽን ይሁን ወይም ልዩ የኢኮኖሚ ዞንም ሊሆን ይችላል ጥቅሙ ከፍተኛ ነው። በጣም ሁለቱ ሀገሮች ይጠቀማሉ። ጅቡቲ ቀደም ብዬ እንደጠቀስኩት የምትጠቀመው እንግዲህ የፈለገውን ነገር ታገኛለች። ከኢትዮጵያ ብዙ ጸጋዎች አሉ። እህልም ሊሆን ይችላል፣ ስኳር ሊሆን ይችላል፣ የፈለገውን የምግብ አይነቶች ሊሆን ይችላሉ፣ ውሃ ሊሆን ይችላል። ብዙ ነገር ማግኘት ትችላለች ከኢትዮጵያ በጣም ብዙ ነገር። ኢትዮጵያ ዋናው ጥቅሟ የባህር ወደብ ይኖራታል፣ ነጻ ማለት ነው የራሷ። ከዚህ እንግዲህ ትልቁ ጥቅም የኢትዮጵያ የራሷ ፖርት ይኖራትና በዛ በኩል የፈለገውን ንግድ መካሄድ ትችላለች ከጠቅላላ ዓለም ማለት ነው። ይሄ ነው፣ ሌላ ብዙ ጥቅም ከጅቡቲ የምታገኘው ነገር የለም። ኢትዮጵያ ኢትዮጵያ በጣም ትልቅ አገር ነው። ዘጠና ሚሊዮን አልፈዋል። አሁን በስፋትም ካየነው በቆዳ ስፋት አርባ ሰባት እጥፍ ነው ከጅቡቲ በጣም ትልቅ አገር ነው። በጣም ሀብታም ነው ደግሞ ፖቴንሻል ያፕሊስ በጣም ሀብታም ነው። ኢትዮጵያ ከጅቡቲ የምታገኘው ፖርትን ብቻ ነው፣ ወደብ ብቻ ነው። ጅቡቲ ግን ብዙ ጥቅም ታገኛለች። በጣም በጣም ብዙ ጥቅም ነው የምታገኘው፣ እንዳስቀመጥኩት ማለት ነው። ወደቡም ቀላል ነገር አይሆንም እንግዲህ ወደብ የሌላት ሀገር ስለሆነች ልክ ነው። አንደኛውም ሚሊዮን ብር ነው የሚከፈለው ለወደቡ። እንዲያውም ችግር ስለተፈጠረ እሱን ለማቃለል የመሬት ወደብ ፈጥራለች ኢትዮጵያ አገር ውስጥ፣ ይህንን ለማቃለል ለማለት ነው እንግዲህ እና ያን ሁሉ ሸክም የአሁኑ ገንዘብ መቆጠብም ትችላለች ኢትዮጵያ። ነጻ ወደብ ካላት ደግሞ እንዳፈለገች ትንቀሳቀሳለች ማለት ነው። እንግዲህ አሁን ኢትዮጵያና ጅቡቲ የጀመሩት የመቀራረብና በውህደት ደረጃ መወያየት ሁኔታ ከሌሎቹ የምስራቅ አፍሪካ ሀገሮች ጋርስ የኢኮኖሚ ውህደት ለማድረግ የሚቻልበት እድል ምን ያህል ሊሆን እንደሚችል ቢገልጹልን? ይህ በጣም ጥሩ ጥያቄ ነው። እንዲያውም አንድ ጋዜጠኛም ለጠቅላይ ሚኒስትሩ አቅርቦት ነበር ይሄን ነገር እና ውህደቱን በሚመለከት በጅቡቲና በኢትዮጵያ ብቻ የተወሰነ ሳይሆን በምስራቅ አፍሪካና ጠቅላላ አፍሪካንም የሚል አጠቃላይ መልስ ተሰጥቶበት ነበር። እኔ ሳየው እንዴት ነው አሁን ከእኛም እንዲያውም መጥቀው የሄዱት የምስራቅ አፍሪካ አገሮች ይህንን የምጣኔ ሀብታዊ ውህደት በሚመለከት የድሮ የምስራቅ አፍሪካ ለምሳሌ ኡጋንዳ፣ ኬንያና ታንዛኒያ ብቻ ነበሩ። በኋላ ሞቶ ነበር ያ ማህበር ኢስት አፍሪካን እንትን የሚባል ማህበር እንደገና አንሰራራ አሁን በአዲስ አወቃቀር በአዲስ እንትን አንሰራራ እና አሁን አምስት ሀገሮች ናቸው። ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ። እና በጣም ጥሩ መንገድ ነው የያዙት። የጉምሩክ የካስተምስ ነጻ ንግድ እንዲኖር፣ ነጻ ፓስፖርት፣ ነጻ ቪዛ፣ አንድ ገንዘብ እንዲኖራቸው ወደፊትም ጊዜ ይበጃል እንጂ አንድ ባንዲራ የአምስቱ ሀገሮች ዋናው ትኩረታቸው ግን ቪክቶሪያ የሚባለው ሀይቅ እሱም በደንብ ለማበልጸግና በአካባቢው የአሳ ልማት ኢንዱስትሪ ተፈጥሮ ለዓለም ገበያ ለማቅረብ እንዲችሉ እየተሯሯጡ ነው። እንግዲህ በብዙ ረገድ ውህደት ፈጥሯዋል። እዛ ግን ምንድን ነው ጥሩም የሆነው የኢስት አፍሪካ የሚባለው ማህበር፣ በሌላ ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥር የአካባቢው ድርጅት አለ። እዛ ኢትዮጵያ አባል ናት። የምስራቅ አፍሪካ ሀገሮች አባሎች ናቸው። የደቡብ አፍሪካ ሀገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲና ኢትዮጵያ ውህደት በይበልጥ ያጠናክረዋል፣ የምስራቅ አፍሪቃ የሚባለውና የኮሚሳ የደቡብና የምስራቅ አፍሪቃ ግንኙነትን የሚመለከት ። ስለዚህ በጣም ጥሩ መንገድ ነው የያዙት እሱ። እኛም ተከትለን መሄድ ይኖርብናል። ትንሽ ችግር ያለው የሚታየኝ የእኛ አካባቢ የአፍሪቃ ቀንድ የሚባለው ሁከት ይበዛበታል። ሶማሊያም እንግዲህ እንደምናውቀው ነው። እንደ ሱዳንም እንደምናውቀው ነው እና የኢግአድ ከሁሉም የተዳከመ የአካባቢ ድርጅት ኢግአድ ነው፣ የአፍሪቃ ቀንድ ማህበር። እሱ በደንብ መስራት አልቻለም እስካሁን ድረስ ምክንያቱም በአካባቢው ጸጥታ አልተሰፈነም፣ ሰላም አልተሰፈነም። እነዚህ ምስራቅ አፍሪቃ ሀገሮች ግን በመጠኑም ቢሆን ሰላም ስላገኙ ደህና መንገድ ይዘዋል ለማለት ይቻላል። እና ትንሽ ችግር ይኖራል በአፍሪካ ቀንድ ግን ኢትዮጵያ አሁን በያዘችው አጠቃላይ ፖሊሲ ደህና ነው የሚመስለው። የደቡብ ሱዳኖች ለማስታረቅ በሶማሊያም የሰላም ከፍተኛ ሚና የተጫወተች ነው። የጅቡቲም ጋር ጥሩ ግንኙነት እየተመሰረተ ነው እንደተጠቀሰው። እና የኋላ ኋላ ደህና የኢኮኖሚ ውህደት ይኖራል በአካባቢው። በነገራችን ላይ እሱን ካነሱ ዘንዳ ኢትዮጵያ በአሁኑ ጊዜ ከሞላ ጎደል ከሁሉም የአፍሪካ ቀንድ ከሌሎች የምስራቅ አፍሪካ ሀገሮች ጥሩ ግንኙነት እየመሰረተች ነው። እንግዲህ ከጅቡቲም ጋር አሁን ያወራነው ነው ጉዳይ ነው። ከደቡብ ሱዳን ከሱዳን በጣም ጥሩ የሆነ ግንኙነት እየፈጠረች ነው እና እስቲ በዚህ ላይ ያሉት አመለካከት ዋናው ነገር እሱ ነው። ከድሮም ጀምሮ በተለያዩ ጽሑፎች የሚያቀረብኩት ነገር ነው ይሄ ሰላም እንዲኖሩ በአካባቢ። ምክንያቱም አጠቃላይ ስናየው በአፍሪካ አጠቃላይ ልዩ ልዩ ችግሮች ሊኖሩ ይችላሉ ግን በጣም የተበጠበጡ አካባቢ አንደኛ የአፍሪካ ቀንድ ነው። ሁለተኛ ኮንጎ ነው። ሶማሊያም በሌላ አካባቢ ይህን ያህል ችግር የለም። ስናየው አልፎ አልፎ የለውጥ እንትን ይመጣል፣ ግን ሰላም አለ። ሰላም ከሌለ ምንም ማድረግ አይቻልም። አሁን ምንድን ነው ደህና እንትን የተፈጠረው ባለፈው ሃያ አመት። ሌላም ሌላም ችግሮች፣ የፖለቲካ ችግሮች ሊኖር ይችላሉ፣ ግን ባለፈው ሃያ አመታት ሰላም ሰፍነዋል። ኢትዮጵያ አካባቢ እና የደቡብ ሱዳን ህዝቦችን ለማስታረቅ ኢትዮጵያ ሚና መጫወቷ በጣም ጥሩ ነው። ለወደፊትም ይጠቅማታል፣ እዛ ሰላም ከሰፈነ ማለት ነው። ከጅቡቲም እንዳየነው ነው። የሶማሊያም ነገር እንግዲህ ትንሽ ጊዜ ሊፈጅ ነው፣ ምክንያቱም አገሩ ተደምስሷል ጠቅላላ። እንደገና ለመነሳት ጊዜ ያስፈልገዋል። ሆነም ግን እዛም አካባቢም ጥሩ እንትን ተይዘዋል እና በዚህ ረገድ ሳያው ዓለም ጠቅላላም ኢንቨስተሮች መምጣታቸው ወደ ኢትዮጵያ የሚያስገርም አይደለም፣ ምክንያቱም ሁኔታውን አይተውታል። ለአካባቢው ሰላም አለ። ማንኛውም ኢንቨስተር ከየትም ይሁን ከጃፓን ይሁን ከአውሮፓ ይሁን ከየትም ሀገር ከአሜሪካም ይሁን በአካባቢው ሰላም አለው ወይ ነው የመጀመሪያው ጥያቄ። ሁለተኛው ምን አይነት የኢኮኖሚ ፖሊሲ ያለው ሀገሩ የሚልም ይኖራል። እና በሁለቱም ረገድ አሁን ሲያዩት ኢንቨስተሮቹ የተሻለ ሁኔታ ኢትዮጵያ ውስጥ ተፈጥረዋል የሚል እምነት ስላላቸው የጎረፉ ነው እንዲሁም ወደ ኢትዮጵያ የጎረፉ ነው። እና ይህንን ስናየው ደህና አቅጣጫ ተይዘዋል። ሌሎች ጥያቄዎች ይኖራሉ። እኛ አሁን ከናገረው ጋር ብዙ ላይ ይዛመድ ይችላል፣ ግን የዲሞክራሲ ጥያቄ አለ፣ የነጻነት ጥያቄ አለ። ይህን ለወደፊቱ መሟላት ያለበት ጉዳይ ነው የሚል እምነት ነው ያለኝ። እኔ በአጠቃላይ ስናየው ግን ደህራ ሁኔታ ተፈጥሯል። እሺ እንግዲህ ዶክተር ገላውዴ ሰርአያ በመጨረሻ እስካሁን ያልጠቀስ ነው ለመናገር ፈልጋለሁ የሚሉት ነገር ካለ? አንድ መልእክት ማስተላለፍ የምፈልገው የጅቡቲና እንትን በሚመለከት እጅግ በጣም በጣም አስፈላጊና ታሪካዊ ነው የሚል እምነት ስላለኝ ሁለቱም ሀገሮች ሊጠቀሙ ስለሚችሉ እንዲያውም ይህን ያህል መጓተት የለበትም የሚል እምነት ያለኝ፣ ምክንያቱም በኢትዮጵያ መንግስት በኩል በይፋ ባይናገሩም ቀደም ብሄ እንደጠቀስኩት አንዳንድ ነገሮች እየሰሩ ነው። በእርግጥ ግን በአጠቃላይ ከድበሱ ሰውም ሳይሆን የውህደቱ በይፋ ለህዝብ ተነግሮ ሁለቱ ህዝቦች ወደዛ የሚያመሩበት መንገድ መፈጠን እንዳለበት የኢትዮጵያ መንግስት መግፋት አለበት የሚል እምነት ነው ያለኝ። እሺ እንግዲህ ዶክተር ገላዴ ስለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።